ከአንድ መቶ በላይ የኤርትራ ስደተኞች ድንበር አቋርጠው በዛላአንበሳ በኩል ወደ ኢትዮጵያ መግባታቸውን ስደተኞቹ ይናገራሉ። ድንበር ተሻግረው ኢትዮጵያ የገቡት ስደተኞች ሕጻናት፣ ወጣቶች፣ ተማሪዎች፣ ሴቶችና ወታደሮች እንደሆኑ ዘጋቢያችን አለም ፍስሀ በተከታዩ ዘገባ ይነግረናል። ስደተኞቹ ኢትዮጵያ ስደተኞች ጉዳይ ስላልተቀበላቸው ለአንድ ወር አካባቢ በአዲግራት በመቆየታቸው እያማረሩ ነው። ከስደተኞች አንዷ ሳሌም ትባላለች። ሳሌም ከደቀመኸር በመምጣቷ ትናገራለች። ወደ ኢትዮጵያ ከገባሁ ሀያ ቀን አድርጌያለሁ። በዛ ለንበሳ በኩል ነው የገባሁት። ዛለንበሳ ተቀብለው ወደ አድግራት ላኩን። በአድግራት ዩኒቨርሲቲ ለአስራ ሁለት ቀናት ከቆየን በኋላ የኮሮና ቫይረስ ምርመራ ተደርጎልን ነጻ መሆናችን ተረጋግጦ በአንድ ትምህርት ቤት እንገኛለን። ሳለም የኢትዮጵያ ስደተኞች ጉዳይ አስመልክታ እንዴት ትላለች? እኛ ወደ ኢትዮጵያ ከገባን በኋላ ሕግ ተቀይሮ አልተባልን። ስለዚህ ወታደሮችና ና የመንግስት ሰራተኞች ስላልሆናችሁ መቀበል አንችልም አሉን። እኛ ግን ዜጎች ነን። ከተመቸው ከአገሩ መውጣት የሚፈልግ የለም ስላልተመቸን ነው የወጣ ነው። ለምሳሌ እኔ ቴክኒክ እስኩል ተመርቄ ወላጆችን ለማገዝ በተዘጋጀሁበት ጊዜ ሰዋ መሄድ አለብሽ ተባልኩ። እኔም ሰዋ መሄድ ወታደር መሆን ስላልፈለኩ ወደ ኢትዮጵያ መጣሁ። ስለዚህ የግድ ሰዋ መሄድ አለብኝ ማለት ነው? ለሁላችን መቀበል አለባቸው። ሳሌም ወደ ኢትዮጵያ ትግራይ ከገባች የተደረገላቸው አቀባበል ለመንግስትና ትግራይ ህዝብ አድናቅቷን ገልጻለች። ሌላም አስተያየት ሰጠኝ። ስሙን መግለጽ ያልፈለገ የ ሃያ አምስት ወጣት ያስመራ ልጅ ነው። በዛለንበሳ በኩል ነው ወደ ኢትዮጵያ የገባሁት። ሁለት ሳምንት በአድግራት ቆይተናል። የስደተኞች ጉዳይ ለወታደርና መንግስት ሰራተኛ ብቻ ነው የምንቀበለው ብለዋል። በአንድ ቀን ከስምንት እስከ ዘጠኝ ነው የምንቀበሉት። እኔ የ27ተኛው ዙር የሰው አሰልጣኝ ነኝ። ትናንትና ምርመራ ጨርሻለሁ። አርብ እንመለሳለን ብለዋል። እየጠበቅን ነው። ያረፍንበት ቦታ ትምህርት ቤት በመሆኑ ትምህርትም እየተጀመረ ስለሆነ ወዴት እንደምንሄድ ግራ አገባኝ። የአድግራት እናቶች ከቤታቸው እንጀራ በመሸከም እኛን እንዳይከፋን እያገዙን ነው። እናመሰግናለን ብለዋል። አለም ፍትሀ ለአሜሪካ ድምጽ ሬዲዮ